ቅርጻ ቅርሶቹ ይዘ ተገኙት በአንድ አጋጣሚ ሁኔታ በድንገት ነው። የአውራ ጎዳና ሰራተኞች ለመንገድ ስራቸው አፈርና ድንጋይ ለጥርጊያ መንገዱ ሲፈልጉ የአካባቢውን ኮረብታ የናዱበት እለት ነው። ታይቶ የማይታወቅ ነገር አንድ ልዩ መቅደስ በኋላ ዶክተር ፓውል ቮልፍ እንዳሉት ብቅ ይላል ቪሃም የቁፋሮውንና የምርመራ ሥራችንን የጀመርነው በ2008 ዓ ም እንደ አውሮፓን አቆጣጠር ነው። ከዛ በፊት የአውራ ጎዳና ሠራተኞች ሲቆፍሩት ያገኙትን ቅርሳቅርሶችና ንብረቶችን በዝናብና በፀሐይ ተጎድተው እንዳይጠፉ በትግራይ የባህልና የቱሪስት ድርጅት ቢሮ በኩል ጊዜያዊ ዳስ በላው ላይ እንዲጣልበትም ያደረጉበት ጊዜ ነው። በጀርመኑ አርኪኦሎጂስቶች በፕሮፌሰር ቬኒሽ እና በፕሮፌሰር አይሽማን በአንድ በኩል በሌላ በኩል ደግሞ ከትግራይ የባህልና የቱሪስት ድርጅት ተጠሪ ከአቶ በላይ ጋር በተደረገው ስምምነት ስራችንን በ2008 ዓ.ም እንደ አውሮፓን አቆጣጠር ጀመር። የተገኘውም ነገር ዶክተር ፓውል ቮልፍ ለጣቢያችን እንዳሉት አልማካ መቅደስ የሚባለውን ስም አሁን የያዘው ከድንጋይ የተሠራ የጣዖት ማቅረቢያ ነው። ወይዘሮ ሳስኪያ ብሽነር ከመቅደሱ ሌላ ከሸክላ የተሠሩ ድስቶችና የምግብ ማቅረቢያ ጣባዎች፣ እንስራና ገንቦዎች እንዲሁም ልዩ ልዩ ዋንጫዎች ቆፍረን አግኝተናል ይላሉ። የሸክላ ሥራዎቹንና እዚያ ደቀው ወድቀው የተገኙት ጌጣጌጥና ቅርጻቅርሶች የሚያሳዩንና የሚጠቁሙን ነገር ቢኖር የምርመራ ትኩሯችንን ወደ ተለያዩ አቅጣጫዎች እንድናዘነብል እኛን የሚገፋፉ ናቸው። ለዚህም የሰሜን ኢትዮጵያ ሥልጣኔ የሳባውያን ተጽዕኖ አለበት ወይስ አካባቢው ራሱ ፈጥሮ የሠራቸው ነገሮች ናቸው ወይም ደግሞ ከሰፊው የአካባቢው የአፍሪካ ጎረቤት አገሮች ከዚያም የመጣ ጥበብና እውቀት አለበት ወይ የሚሉትን የተለያዩ ጥያቄዎችን አንስተን እንድንመለከት የሚረዱን ቅርሳቅርሶች ናቸው። ከመቅደሱ ተነስተን እንደገና አሁን ደግሞ በዚባን አዲ የተገኙት ቅርሳቅርሶችን ስንመረምር የደረስንበት ነገር ቢኖር የሳባውያን ተጽዕኖ ብቻ ሳይሆን እዚያው የሰፈሩት የአገሪቱ ነዋሪዎች ሕዝቡ ራሱ ሰርቶ ያወጣቸው ቁሳቁሶች ናቸው። ገና ተመርምሮ ያላለቀ ጥናት ነው የሚሉት ወይዘሮ ሳስኪያ ብሽነር። ከጎረቤት ሀገሮች ከአፍሪካም የመጡ ወይም ከዛ የተቀዱ ጥበቦችም እንዳሉበት ተመራማሪዋ ወይዘሮ ብሽነር ጠቁመው አልፈዋል። ሰፋ ያለ ትንተናቸውን በበርሊኑ ፍሪ ዩኒቨርሲቲ ሰሞኑን ያደረጉት ሌላው ተመራማሪ ሚስተር ስቲቭን ማቲው ናቸው። እሳቸውም ያተኮሩት መቅደሱ ከተገኘበት ከመቃብር ጌዋ አንድ ኪሎ ሜትር ራቅ ብሎ በተገኘው የዚባን አዲ ቤተ መንግሥት ላይ ነው። ይህ በዚባን አዲ ያገኘነው ህንፃ የጣዖት ማቅረቢያ ወይም መቅደስ ያለው የጸሎት ቤት አይደለም። እስከ ዛሬ ከተገኙት ህንፃዎች ውስጥ እሱን ልዩ የሚያደርገው ነገር ቢኖር ይህ ነው። በእኛ አስተያየት ይህ ህንፃ የአንድ አገረ ገዢ መኖሪያ ቤት ቤተ መንግሥት ነው ብለንም እንገምታለን። ብዙ ለመናገርና ብዙ ማስረጃዎችን ለማቅረብ ብዙ ቁፋሮዎችና ብዙ ጥናቶች አብረው እጅ ለእጅ ተያይዘው መካሄድ ይኖርባቸዋል። ለዚህ ደግሞ ትብብርና ገንዘብ አስፈላጊ ነው ብለው ተመራማሪዎቹ አቤቱታቸውን ለአድማጭ እንግዶች አሰምተዋል። እስካሁን ድረስ በተደረገው ጥናት የኢትዮጵያን ታሪክ ተመራማሪዎቹ ወደ ኋላ ጎትተው መነሻውን በማስረጃ ከሦስት ሺህ ዓመት በላይም አድርገውታል። ይልማ ኃይለ ሚካኤል ዶቼ ቨለ ራዲዮ ጣቢያ ከበርሊን ከተማ።